The በኢትዮጵያ መንግስት የተያያዙት ወንድማቸው ኢትዮጵያ ውስጥ ፍትህ ያገኛሉ ብለው እንደማያምኑ የአቶ አንዳርጋቸው ጽጌ ወንድም አቶ ብዙነ ጽጌ ለቪኦኤ ገለጹ። በሌላ በኩል ደግሞ አቶ አንዳርጋቸው በኢትዮጵያ ህግ መሰረት የሚገባቸውን ይቀበላሉ ሲሉ አንድ የኢትዮጵያ ባለስልጣን ለፈረንሳይ ራዲዮ ተናግረዋል። ዝርዝሩን ሶሎሞን አባተ ይዞታል። አቶ ብዙነህ ጽጌ የአቶ አንዳርጋቸው ታናሽ ወንድም ብቻ ሳይሆኑ ከለጋነት ዕድሜያቸው ጀምሮ በፖለቲካው ህይወት አብረው የዘለቁ የቅርብ የሐሳብ ተካፋይና አጋርም ናቸው። ራሳቸው እንዳሉት የ1966ቱ ለውጥ አብርትቶ ከመታቸው ኢትዮጵያውያን የአንዱ ቤተሰብ አባልም ናቸው። በዘመዶቻቸው በጓደኞቻቸው በቤተሰባቸው ውስጥ የተነጠቋቸው በያኔው አባባል የአብዮቱ ጨካኝ ወላፈን የበላቸው የሚወዷቸው ሰዎች ያሏቸው ናቸው። አንዳርጋቸው ጽጌ ብረት ጨብጦ ወደ ሜዳ ወጣ። ብዙነ ጽጌ የኢህአፓ አባል ሆኖ ተገኘና በደርግ ዘብጥ እያወረደ ዓመታት አለፉና አንዳርጋቸው ኢህአደግን ተቀላቅሎ በትግሉ ገፋ። ብዙ ነህ ወደ ቤቱ ተመለሰ። ቆየና አቶ አንዳርጋቸው ከኢህአደግ ጋር ተጣሉ። ስልጣናቸውንም ቤታቸውንም ትተው ተሰደዱ። አቶ ብዙ ነህም አቶ አንዳርጋቸውም በስደት ከኖሩባት እንግሊዝ ዜግነት አገኙ። ግንቦት ሰባት ተመሠረተ። የፓርቲው ዋና ጸሐፊ ሆኑ። አቶ አንዳርጋቸው እጃቸው ሰኔ 16 2006 ዓ ም ሰንአ የመን ላይ ተያዘ። እንግዲህ በየጣልቃው አቶ አንዳርጋቸው በኢትዮጵያ ፍርድ ቤት ሁለት የሞት ፍርድ የተላለፈባቸውን ጨምሮ ብዙ ታሪክ መኖሩን አድማጭ ይረዱልኛል። ለማንኛውም ሰኔ 16 አቶ አንዳርጋቸው ሰነአ ውስጥ ከበረራቸው ጣልቃ ጠፉ ሲባል ወሬውን መጀመሪያ የሰሙት አቶ ብዙነ ጽጌ ናቸው። እንግዲህ ከሱ ጋር አብረው ይጓዙ የነበሩ ሰዎች ወደዛ የሚተላለፍበት ሀገር፣ ወደ መጨረሻው ሀገር አለመሄዱ ያዩ ሰዎች የምናውቃቸው ሰዎች ደውለው ነገሯቸው፣ እነሱ ደግሞ የሚያውቁ ሰዎች ለእኛ ደውለው ነገሩ። መቼ ነው የሰሙት እርሶ ይሄ ሁኔታ መፈጠሩን? የሆነ ለታ ነው የሰማሁት፣ ሰኞ ለታ እና ምን አደረገ? የመሸ ጊዜ ነው የሰማሁት። በሰዓቱ ላይ ምንም የሚደረግ ነገር አልነበረም። ለማመንም ስለቸገረኝ ለጊዜው ማሰበብ ነበር ያቃሰኝ ከዚህ ነገር ይፈጸማል ብዬ ፈጽሞ ስላልጠበኩም። ምን አደረጉ እንደሰሙ መጀመሪያው ይሄ ነገር እውነቱ መሆኑን ለማረጋገጥ ነው የሞከርኩት። ያለ ነገር ከዚህ በፊት ሰምቼም ስለማላውቅ ምናልባት ስህተት ይሆናል የሚል ነገር ነው እንጂ በእውነት ተፈጽሟል የሚል ነገር አልነበረም። ግን ሁለት መሆኑ ከተረጋገጠ በኋላ በማግስቱ ያው እዚህ ለሚመለከታቸው እዛ ሀገር ይሄ ጉዳዩ የተፈጸመበት አገር ከተማ ላሉ የዚህ ሀገር የቆንስላ መስሪያ ቤቶች ጉዳዩን ለማስታወቅ ነው ሞክለጉ። እርስዎ ወደ የመን ደወሉ ወይስ እዛው ለንደን ለውጭ ጉዳይ መስሪያ ቤቱ አሳወቁ? ወደ የመን ነው የደወልኩት። ነው መጀመሪያ የእነሱ አድራሻ ና ስልክ ጥላቸው ላይ ስላለ ኢንተርኔት ላይ ስላለ ወደዛ የደወልኩት ና ጉዳዩን የነገርናቸው ምን አሉ ደውለው ሲነግሯቸው መጀመሪያ ጨርሶ ሊገባቸው አልቻለም ምን እንደማወራ እና አቶ አንዳርጋቸው ጽጌ ከበረራው ላይ ሲጠፉ ለራሳቸው ጉዳይ አለመሆኑን የጠፉት ካወቁ በኋላ ምን ሆነው እንደጠፉት ሳውቀዋል አላወቁ። ከዚያ ወዲህም አቶ አንዳርጋቸው ደብዛቸው እንደጠፋ ቀናት ተቆጠሩና ከትናንት በስቲያ ማክሰኞ የኢትዮጵያ መንግሥት ይዣቸዋለሁ ሲል በቴሌቪዥን ጣቢያው ተናገረ። አሳያቸው አቶ ብዙነ ዜናውን በወቅቱ አይተውታል? አይቼዋለሁ። አሁን ምን ተሰማዎት? እሱን ሲያዩ መጀመሪያ እንደው በዚህ ሁኔታ ውስጥ የሚቀርብ መስሎ ማስበው ነገር ስላልነበረ መጀመሪያ ሳየው በጣም ነው የገረመኝ የተሰማኝ። ግን ከዛ በኋላ ግን ትንሽ ከተረጋጋሁ በኋላ ግን ብዙም ነገር አድርጌ አልወሰድኩትም። እንደውም ብዙ ጊዜ እነሱ ያለ ነገር በዚህ ላይ ሲያወጡ ያው ለራሳቸው እንደሚጠቅማቸው አድርገው ነው የሚያወጡት እና ሌላ ጊዜ ካየ ነው መቼም በጣም የተሻለ ነው። ይህ ጊዜ የተናገሯቸውን ቃላት ሰምተዋል እና ምንድን ነው ለእርሱ የሰጡት ትርጉም አለ? እሳቸው ከተናገሯቸው ነገሮች ውስጥ ቴሌቪዥን ላይ ከተሰሙት፣ ከታዩት የሰጠኝ ትርጉም አለ። ትርጉሙ ምንድን ነው? እሱ የሚቻለውን ያደረገ መሆኑን እና ከዚህ በኋላ በግሉ ምንም በዚህ ጉዳይ ላይ የሚሰማው ነገር እንደሌለ እና በዚህም ላይ ሙሉ ከራሱ ጋር ስምምነት የተሰረሰው መሆኑን እና የሚችለውን ያደረገ መሆኑን ነው መልዕክት ለማስተላለፍ የሞከረው እና የቀረው እንግዲህ የራሳችሁን ደግሞ ማድረግ አለባችሁ የሚል ነገር ነው። እንግዲህ ገባኝ መልክ እንግዲህ ማረፍ እፈልጋለሁ፣ በጣም ደክሞኛል። በውስጤ ለበቀል ሊያነሳሳ የሚችል ቂም የለም ወይም ሪዘንትመንት የለም እያሉ ነው የተናገሩት። እና ይሄ የድካም ስሜት የማረፍ ፍላጎት እርስዎ አሁን ያሉኝን ነገር ለመግለጽ ፈልገው ይመስሎታል? እንግዲህ ይሄ አሁን አስቸጋሪ ነገር ነው። አየህ ይሄ በዚህ በዚህ መገናኛ ብዙኃን የቀረበው ነገር ለምን እንደሚቀርብ ምክንያቱ ምን እንደሆነ ከሌሎች ልምዶች ስለምናውቅ እነዚህ ያሉ ነገሮች ትንሽ ቢሆን ለአቅራቢዎቹ በአንድ መልኩ የበሌላ የሚስማማቸው ነገር ካልተቀላቀለበት በቀር ዝም ብለው አያቀርቡም እና ሁለት ነገር ነው መልዕክቱ ላይ ያለው። አንድ በዚህ አይነት መልኩ የቀረበው ምናልባት ለነሱ እንደዚህ አይነት ነገር ማለቱ ይጠቅማል ብለው ያሰቡት ይመስለኛል። ሌላውን ደግሞ በጣም የተረጋጋ ሰው ነው። በጣም አስቸጋሪ ሁኔታ ውስጥ ሆኖ ነው። በጣም የተረጋጋ ሰው መሆኑ እና ምንም አይነት እንዳልከው የቂምም ሆነ የበቀል ስሜት እንደሌለው ከራሱ ጋር የታረቀ መሆኑ በጣም የተረጋጋ መሆኑን ለመናገር የፈለገው በአስቸጋሪ ሁኔታ ውስጥ ብዙ ችግር እንዳልፈጠረበትን ለሌላውም ሰው ምልክት ለማስተላለፍ ይመስለኛል። ይሄ ሁለቱ ባይሆን ደግሞ ልቶ አያቀርቡትም። ሌላ ነገር ቢያጡ ይመስለኛል። ከዚህ ሁሉ ነገር በኋላ እችን የምታህል ነገር ተቆርጣ የቀረበችው እንግዲህ፣ እችኛዋ በፊት ያለችው የመድከም ምናምን የምትለው ነገር አሉታዊ የሆነ ሁለት መልእክት አላት ተብሎ ስለሚታሰብ አብራ ቀረበች ነው የሚመስለኝ። እና ይህንንም ራሱ እሱም ያቅለኝ አለበለዚያ አይቀርብም ነበር ብዬ ነው ምለው። አቶ አንዳርጋቸው በሁሉ መድረኮች ሲናገሩ እንደምንሰማቸው ይሄ አሁን ስልጣን ላይ ያለው ፓርቲ አሁን ያለው መንግስት በማንኛውም መንገድ መወገድ ያለበት ብለው የሚያምኑ ሰው ናቸው። እንደዚህ የሚያምን የፖለቲካ ድርጅትን በዋና ጸሐፊነት የሚመሩ ሰው ናቸው። እና ይሄ ማንኛውም ነገር የሚል አባባል ደግሞ በግልጽ እንደሚናገሩት እሳቸው መሆኑ የትግል አጋሮቻቸው የትጥቅ ትግልን ጨምሮ ነው እና በዚህ በ ጢም የለም በውስጤ ወይም ሪዘንትመንት የለም። ትንሽ ሰፋ ይላል ይሄ አገላለጽ እና የሚለው አባባላቸው እርስዎ እንደነገሩኝ ብዙ ስለምትነጋገሩም ስለምትወያዩም ከወንድምነት በተጨማሪ የፖለቲካ ጋርም መሰሉኝ። አሁን ከአባባሎ ስሰማና ይገልጸዋለ እያንን ይዘውት የሄዱትን የቆዩትን አቋም አዎ፣ በጣም በጣም የሚገልጸው ነው ይመስለኝ። ሁኔታዎቹን ተረርቶ ነገሮች በምን መንገድ አንድ ደረጃ ላይ እንዲደርሱ ማመንና የዛን መጥፎ ስሜት ይዞ መሄድ የተለያየ ነገር። ያን ነገር ለማድረግ የግድ ጭበኛ መሆን አያስፈልግም፣ የግድ ቁጠኛ መሆን አያስፈልግም፣ የግድ መጥፎ ስሜት ውስጥ እንዲኖር አያስፈልግም። ይህንን ሁኔታ ግን እንዳልከው ሁኔታው የራሱ መጥፎ መጥፎ መጥፎ አካሄድ ነው፣ ግን ምናልባት ይሄ ሲባል አማራጭ የሌለው አካሄድ ነው በሚለውኝ የምርጫ ጉዳይ አይደለም ያለ ማድረግ ግን የግድ ቂምና የበቀል ስሜት ከውስጥ ይኖራ የግድ አይደለም የሚለው እንደውም በዛ አይነት የነጻ ሰው በዛ አይነት መንገድ ላይ ለመሄድ የሄደ ሰው የበለጠ ጠንካራ ሰው ነው ብዬ ነው ማሰብ። የእንግሊዝ መንግሥት ለኢትዮጵያ ካቀረባቸው ጥያቄዎች መካከል የቀድሞዎቹ የሞት ፍርዶች ተፈጻሚ እንዳይሆኑና ፍትሐዊ የፍርድ ሂደት እንዲኖር የሚሉ ይገኙበታል። ወንድምና ጓድ አቶ ብዙ ነህ ምን ይላሉ እኔ ምንም ፍርድ ቤት የሚቀርብበትም ጉዳይም ያለው አይመስለኝም መቅረቡ ምንም የሚጠቅመው ነገር ያለ አይመስለኝም ለምን መጀመሪያውኑ ወደ ፍርድ ቤት የሚያደርስ ወንጀለኝነት አለበት ብዬ አላምንም። ሁለተኛ ደግሞ እንደው ይሁን እንኳ ቢባል ካሁን ድረስ እዛ ሀገር ውስጥ ባለው የፍርድ ሂደት ትክክለኛ ፍርድ ለሱ አይደለም ለማንም ሲሰጥ አይተን አናውቅም። በተለይ በፖለቲካ የሚከሰሰው ብዙ ጊዜ ፍርድ ቤቶቹ በፖለቲካ ስልጣን ላይ ባሉ ሰዎች ሙሉ ቁጥጥር ስር ያሉ ናቸው። ስለዚህ ምንም ትርጉም የለው። እዛ ቢቀርብም የሚቀንሰው የሚጨምረው ነገር የለም። በመጀመሪያውኑ መቅረብ የሚያስቀርበው ጉዳይም አለው ብዬ አላምንም። በፖለቲካ እምነቱን የተከሰሰው ፊትን የከሰሱ ከአቶ ብዙ ነጽ ጋር ያደረግነው ቃለምልልስ ሙሉ ቃል ዌብሳይታችን ላይ ይገኛል። በሌላ በኩል ግን የኢትዮጵያ መንግስት ቃል አቀባይ የሆኑት አቶ ሽመልስ ከማል ሰጥተውኛል ሲል ራዲዮ ፍራንስ ኢንተርናሲዮናል ባወጣው ሪፖርት አቶ አንዳርጋቸው በኢትዮጵያ ህግ መሰረት የሚገባቸውን ያገኛሉ ብለዋል ሲል ዘግቧል። ምንም ይሁን ምን ተፈጻሚ የሚሆነው የኢትዮጵያ ህግ ነው ብለዋል አቶ ሽመልስ ለአርኤፍአይ። ይህ በእንዲህ እንዳለ የአቶ አንዳርጋቸውን መያዝና ለኢትዮጵያ መንግሥት ተላልፎ መሰጠት አጥብቆ ያወገዘው የማኅበራዊ ፍትህ ተሟጋች መሆኑን የሚናገረው ለአዲሲቱ ኢትዮጵያ የጋራ ንቅናቄ የሚባል ድርጅት አድራጎቱን ህገወጥ ሲል ጠርቶታል። ተጨማሪ መረጃዎችን ለማግኘት ዛሬ ወደ አዲስ አበባ የኢትዮጵያ መንግሥት ቃል አቀባዮች ያደረግኳቸው የስልክ ጥሪዎች በስልኮቹ መዘጋት ወይም አለመነሳት ምክንያት ሳይሳኩ ቀርተዋል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ Washington.